The Voice of America በአምቦ ከተማ የተከናወነውን የድምፃዊ ሀጫሉ ሁንዴሳ የሰማንያ ቀን መታሰቢያ ዝግጅትን የተመለከተ ነው። በመታሰቢያ ስነ ስርአቱ ላይ የተገኙት የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ድምፃዊ ሀጫሉ የኦሮሞን ሕዝብ ማንነትና ታሪክ በማሳወቅ ትልቅ ሚና ነበረው ብለዋል። አቶ ሽመልስ አብዲሳ በሀጫሉ ስም ይሰራል ለተባለው ሀውልትና የባህል ማዕከል በአምቦ ከተማ መሰረተ ድንጋይ አኑረዋል። በስነ ስርአቱ ላይ የክልሉ ከፍተኛ የስራ አመራሮች፣ የድምፃዊው የሙያ አጋሮች፣ ቤተሰቦች፣ ዘመድ ወዳጆች እና የስራው አድናቂዎች ተገኝተዋል። ናኮር መልካ ተጨማሪ ዘገባ አለው። የድምፃዊ ሀጫሉ እንዴሳ መታሰቢያ ሐውልት ትናንት በአምቦ ኢየሱስ ቤተ ክርስቲያን ተመርቋል። በምርቃት ስነስርዓቱ ላይ የተገኙት ወዳጅ ዘመዶቹ እንዲሁም አድናቂዎቹ ሀዘናቸውን በእንባና ቁጭት ሲገልጹ ነበር። ከመታሰቢያ ሐውልቱ ምርቃት በኋላ ድምፃዊውን የሚዘክሩ የተለያዩ መርሃ ግብሮች በአምቦ ከተማ ሲከናወኑ ውለዋል። ከነዚህ መካከል ድምፃዊውን ለመዘከር የሚሆን በአምቦ እንብርት የሚገነባው የመታሰቢያ ሐውልትና የበዓል ማዕከል ዋነኛው ሲሆን የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ እና ሌሎች ከፍተኛ አመራሮች ከሀጫሉ ቤተሰቦች ጋር በመሆን የመሰረተ ድንጋዩን አኑረዋል። በስነ ስርዓቱ ላይ ንግግር ያደረጉት አቶ ሽመልስ አብዲሳ ሀዘኑን የተካፈሉትን መላው ህዝብ በማመስገን የባህል ማዕከሉ መገንባት ትውልዱን ስለ ሀጫሉ ጀግንነት ታሪክ በማስተማር ለሀገር የሚሰሩ ብዙ ጀግኖችን ለማፍራት ነው ብለዋል። ሀጫሉ በሶስት መሰረታዊ ነገሮች ይታወሳል ሲሉም አክለዋል። ርዕሰ መስተዳደሩ ተኮፋ ጫሉ ቀብሰ ኦሮሞ አንደኛ ሀጫሉ ጫፍ ላይ የነበረውን የኦሮሞ ህዝብ ትግል ወደ ማላመጣ ጥግ ላይ የነበረውን ፖለቲካ ወደ አማካኝ ቦታ ያመጣ ጀግና ነው። አጫሉ በሁለተኛ ደረጃ የኦሮሞ ህዝብን ታሪክ ለምሳሌ በአድዋ ድል ላይ የነበረውን የጀግንነት ታሪክ ለሁሉም ያሳወቀ ጀግና ነው። እርስ በራሳችንም እንድንተዋወቅ የረዳን ጀግና ነው። ሀጫሉ በሶስተኛ ደረጃ የሚዘከርበት በጀግንነቱ ነው። ሀጫሉ ምቹ ሁኔታ ኖረም አልኖረም እውነትና እውነትን ብቻ መሰረት አድርጎ ይናገራል፣ ይፋለማል ብለዋል የአምቦ ዩኒቨርስቲ ፕሬዝዳንት ዶክተር ታደሰ ቀንሀ። ከዚህ ቀደም የቴክኖሎጂ ካምፓስ ተብሎ የሚጠራውን በድምፃዊው ስም መሰየማቸውን ጠቅሰው የተለያዩ መርሐ ግብሮችንም ይፋ አድርገዋል። ቱልዱራ ካምፓሲ ከናትፍ ሲዳ ያደው ቦታ ከናፍ ሆኑ እጃሩት ጅራ በአጫሉ እንዴሳ ካምፓስ ፊት ለፊት ለጀግናው ማስታወሻ ይውል ዘንድ አንድ አውልት እያቆምን ነው። በአጭር ጊዜ ውስጥ አጠናቀን ለህዝብ ይፋ እናደርጋለን። በየዓመቱ በድምፃዊው ስም የሚሰየም ነጻ የትምህርት እድል ለመጀመሪያ ዲግሪ ጀምሮ እስከ ዶክተሬት ማለትም እስከ ሶስተኛ ዲግሪ ለመስጠት ተወስኗል። በሎሬት ጸጋዬ ገብረመድህን የባህል ጥናትና ምርምር ማዕከል ውስጥም የአጫሉ እንዴሳ ሙዚቃ ቡድን ለማቋቋም ወስነናል ብለዋል። የአምቦ ከተማ ዋና መንገድ በአጫሉ ስም የተሰየመ መሆኑን ከንቲባ ሳሉ ድሪብሳ አስታውቀዋል። በድምፃዊው ስም ሲደረግ የነበረውንም ድጋፍ በተመለከተም ማብራሪያ የሰጡት ከድጋፉ አስተባባሪዎች መካከል አንዱ አቶ ጣባ ደበሌ እንዳሉት እስካሁን ከ114 ሚሊዮን ብር በላይ በዝግ የባንክ ሂሳብ ገቢ ተደርጓል። ለድምፃዊ ሀጫሉ ቤተሰቦችም ከ12 ሚሊዮን ብር በላይ ድጋፍ መሰብሰቡን ገልጸዋል። አቶ ጣባ የድምፃዊው አባት አቶ ሁንዴሳ ቦንሳ በሀዘናቸው ወቅት ከጎናቸው በመቆም ለአጽናናቸውና ሀዘናቸውን ለተካፈለ ሁሉ ምስጋና አቅርበዋል። አጫሉኒ ወንብራት ሽምት ወንትዱ ሰበሳቴ አጫሉን የገደሉት ለሕዝቡ ስለሚታገልና ለሕዝቡ ስለሚናገር ነው። ከልጅ ህልፈት ጊዜ ጀምሮ እስከ ዛሬ ድረስ አዘኔን እንደ ሀዘናችሁ ቆጥራችሁ ለተካፈላችሁና ለአጽናናችሁ ሁሉ አመሰግናለሁ ብለዋል። መንግስት የሀጫሉ ገዳዮች ላይ በፍጥነት ብያኔ እንዲሰጥም ጠይቀዋል። የድምፃዊ ሀጫሉ እንዴሳ ሰማኒያ ቀን መታሰቢያ ላይ የክልሉ ከፍተኛ አመራሮች፣ የአዲስ አበባ ከተማ ተወካዮች፣ የድምፃዊው የሙያ አጋሮች፣ ቤተሰቦቹ፣ ወዳጅ ዘመዶቹ እና አድናቂዎቹ ተገኝተዋል። የሀጫሉን ታሪክ የሚዘክር ዘጋቢ ፊልም የቀረበ ሲሆን የድምፃዊው የሕይወት ጉዞ ላይ ያተኮሩ መጽሄቶችም ታትመው ለታዳሚው ቀርበዋል። የሻማ ማብራት ስነ ስርዓትም ትናንትና ማምሻውን በ ከአምቦ ድምፃዊ አጫሉ ሁንዴሳ ካምፓስ ተከናውኗል። ድምፃዊ አጫሉ ሁንዴሳ ባለፈው ዓመት ሰኔ 29 2012 ዓ ምት በሰው እጅ የተገደለ ሲሆን በግድያው የተጠረጠሩ ግለሰቦች ተይዘው የፍርድ ሂደታቸውን በመከታተል ላይ እንደሚገኙ ይታወቃል። ለአሜሪካ ድምፅ ናኮር መልካ ካምቦ